ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ጋቢና ቪኦኤ አስገባቸው የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ሱራፌል ሽፈራው እዚህ ጋቢና ከጎኔ ቁጭ ብሏል። ሰላም ሰላም እንደምናመሻችሁ። የዛሬው ፕሮግራሞቻችን እናስተዋውቃችሁ። የአስቸኳይ ጊዜ አዋጁ የጣላቸው ገደቦችና አፈጻጸሙን የሚመለከቱ ማብራሪያዎች ከመንግስት ወጥቷል። በተለያዩ መድረኮች ላይም ውይይቶች እየተካሄዱ መሆናቸው ታውቋል። ህጋዊ የሆነ ህገ ወጥነትን ለመንግስት የስልጣን አካላት ይሰጣል ማለት ነው። ህጋዊ የሆነ ህገ መንግስታዊ መብቶችን የመጣስ ስልጣን ይሰጣል። ይሄ ኤክሰፕሽናል ወይም የልዩ ጊዜ ሁኔታ የሚፈጥረው ሁኔታ ነው ማለት ነው። የህግ ባለሙያና በአውስትራሊያ ሜልበርን ዩኒቨርሲቲ የህግ ተመራማሪ የሆኑትን ዶክተር ጸጋዬ አራርሳን ይዘናል። ባሳለፍነው ቅዳሜ ከ250 በላይ ኢትዮጵያውያንና ኤርትራውያን የተሳተፉበት የአጭር ርቀት ሩጫና የእግር ጉዞ ተካሂዶ ነበር። የጥቅምት ወር በዓለም አቀፍ ደረጃ የጡት ካንሰር ወር በመባል ይታወሳል። በዚህ ዓመት ጎላችን ወደ 20ሺ ለመሰብሰብ አላማ አለን። ይሄ ደግሞ ከዛሬ ሁለት ዓመት ጋር ካለው ብራችን ጋር አድርገን የሞሞግራም ወደ ኢትዮጵያና ወደ ኤርትራ ለመላክ ዝግጅት ላይ ነን። የአጭር ርቀት ሩጫና የእግር ጉዞን ያዘጋጀው አልፋ በመባል የሚታወቀው ድርጅት መስራችና ስራ አስኪያጅ የሆኑት ወይዘሮ ቬሮኒካ ሙሴ ናቸው። ኢትዮጵያም ደግሞ ማሞግራ ያስፈልጋል። አባቴ በካንሰር በታመመበት ጊዜ ሕክምና አቶ ኢንዲያ ሄዶ ነው የታከመው። በዝግጅቱ ላይ ከተሳተፉት መካከል አንዷ የሆነችን ወይዘሮ ፊፊ አብርሃም ናት። ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ጤና ስጥልኝ፣ የጋቢና ቪኦኤ አድማጮቻችን፣ ከሰአቱ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። በዩናይትድ ስቴትስ ለፕሬዚደንትነት የሚወዳደሩት ዲሞክራቷ ሂላሪ ክሊንተንና ሪፐብሊካው ዶናልድ ትራምፕ ነገ በላስ ቬጋስ ኔቫዳ ሶስተኛውንና የመጨረሻውን ፕሬዝደንታዊ ክርክር ለማካሄድ እየተዘጋጁ ነው። በድምፅ መለኪያ አሀዞች መሰረት ክሊንተን ትራምፕን እየመሩ ነው። ፕሬዚደንታዊ ምርጫ ለማካሄድ ከሶስት ሳምንታት ያነሰ ጊዜ በቀረበት በአሁኑ ወቅት ትራምፕ የምርጫ ሂደቱን አቅጣጫ ለማስቀየር ያላቸውን የመጨረሻ እድል የነገው ክርክር ሊሆን እንደሚችል ዘገባዎች ያመለክታሉ። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የጣሊያን ጠቅላይ ሚኒስተር ማቴዎ ረንዚን ዛሬ በዋይት ሀውስ ተቀብለው ያነጋግራሉ። የኢታሊያው ጠቅላይ ሚኒስተር የዋይት ሀውስ ጉብኝታቸው በፕሬዝደንት ኦባማ የስልጣን ዘመን የመጨረሻው ኦፊሳላዊ ጉብኝት መሆኑ ነው። በዋይት ሀውስ የተለመደ መስተንግዶ መሰረት የኢጣሊያው ጠቅላይ ሚኒስተርና ባለቤታቸው የተጋበዙ ኢጣሊያ አሜሪካውያን በተገኙበት በቤተ መንግስት መናፈሻ የክብር ወታደራዊ አቀባበል ተደርጎላቸዋል። ኬንያ የሃያ አምስት ዓመት ዕድሜ ያለውንና ወደ ሶስት መቶ ሺህ ስደተኞች የሚያስተናግደውን የዳዳብ መጠለያ ካምፕ በአመቱ መጨረሻ ላይ ለመዝጋት እያቀደች መሆኑን ተሰማ። ኬንያ ለዚህ እቅዷ ከሰጠቻቸው ምክንያቶች አንዱ የኢኮኖሚ ጫና ሲሆን፣ ሌላው ደግሞ መጠለያ ጣቢያው የአልሸባብ ነውጠኞች የሚመለመሉበት ቦታ እንዳይሆን ያላትን ስጋት እንደሆነ ታውቋል። ከፍተኛ የአፍጋኒስታን መንግስትና የጣሊባኑ ተወካዮች አፍጋኒስታን ውስጥ ያለውን ጦርነት ለማቆም የሚያስችለውን የሰላም ድርድር ለመጀመር ቢያንስ ሁለት ምስጢራዊ ስብሰባዎች ማካሄዳቸውን ተሰማ። ከካቡል አንድ የብሔራዊ አንድነት መንግስት ምንጭ ለአሜሪካ ድምጽ እንደገለጸው የሁለት ወገኖች ምስጢራዊ ስብሰባዎች የተደረጉት የታሊባን ፖለቲካዊ ተደራዳሪዎች በሚገኙበት በኳታር የባህረ ሰላጤዋ ከተማ ዶሃ ውስጥ ነው። ለሰዓቱ የነበረን አጫጭር ዜናዎች የእስካሁኑ ነበር። ወደ ተቀሩት የጋቢና ቪኦኤ ዝግጅቶች ላሸጋግራችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አደረገውና ሱራፌል ሽፈራው አብረን ከአድማስ ስንሻገር እንላቸዋለን። ጋቢና ቪኦኤ ሌትስ ፕሮስ ቦንደሪስ ቱገር የአስቸኳይ ጊዜ አዋጁ የጣላቸውን ገደቦችና አፈጻጸማቸውን የሚመለከቱ ማብራሪያዎች ከመንግስት ወጥቷል። በተለያዩ መድረኮች ላይም ውይይቶች እየተካሄዱ መሆናቸው ታውቋል። የኮማንድ ፖስቱ ጽሕፈት ቤት የሆነው የመከላከያ ሚኒስትሩ የበላይ የሆኑት የመከላከያ ሚኒስትር አቶ ሲራጅ ፈጌሳ ክልከላ የተጣለባቸውንና እርምጃ ያስወስዳሉ ያሏቸውን እንቅስቃሴዎችና አካባቢዎች ለመንግስቱ መገናኛ ብዙሀን ዘርዝረዋል። ቪኦኤ ያነጋገራቸው የህግ ባለሙያውና በአውስትራሊያ ሜልበርን ዩኒቨርሲቲ የህግ ተመራማሪ የሆኑት ዶክተር ጸጋዬ አራርሳ ከቪኦኤ ጋር ባደረጉት ቃለ ምልልስ ህገ መንግስቱ ስለ አስቸኳይ ጊዜ አዋጅ የሚናገረውን በህገ መንግስታዊና በአስቸኳይ ጊዜ ሁኔታ መከላከል ስላለው ልዩነትና ግንኙነት አብራርተዋል። የሰላማዊ ትግሉ መድረክ ያልጠፋና ለማስፈጸምም አስቸጋሪ የሆነ ህጋዊ ህገወጥነት ነው ብለውታል። ሰለሞን አባተን ያነጋገራቸው ዶክተር ጸጋዬ አራርሳ። ጤና ይስጥልኝ እንደምናመሽ። ጤና ይስጥልኝ እንደምናመሽ ሰለሞን። እስቲ በአስቸኳይ ጊዜ አዋጅና በህገ መንግስታዊ ስርዓት መካከል ያለውን ልዩነትና አንድነት ያብራሩልኝ። መልካም ሰለሞን አመሰግናለሁ። ይሄ በጣም ግሩም ጥያቄ ነው። በኢትዮጵያ ውስጥ እንደምታውቀው አስቸኳይ ጊዜ አዋጅ የሚታወጀው አራት መሰረታዊ ሁኔታዎች ሲኖሩ ነው ይላል አንቀጽ ዘጠና ሶስት የህገ መንግስቱ። አዎ፣ እነዚህም የጦርነት ሁኔታ ሲኖር፣ ማለትም ከውጭ ጠላት ሲወር፣ ሁለተኛ በጣም ከኖርማሉ የህግ አስከባሪዎች አቅም በላይ የሆነ የህግና ስርዓት መፍረስ፣ ሶስተኛ የተፈጥሮ አደጋ ሲኖር እና እንደዚሁም ወረርሽኝ የመሰለ በሽታ ሲኖር በእነዚህ ጊዜዎች የኢትዮጵያ መንግስት በተለይም ደግሞ የፌዴራሉ የሚኒስትሮች ምክር ቤት አስቸኳይ ጊዜ አዋጅ ያወጣል ይላል። ይሄ ማለት አስቸኳይ ጊዜ አዋጅ አውጥቶ እነዚህን ሁኔታዎች ለመቆጣጠር እንዲያስችለው የኢትዮጵያ መንግስት ስራ አስፈጻሚው አካል ልዩ ስልጣን ይሰጠዋል ማለት ነው። ልዩ ስልጣን ሲሰጠው ደግሞ አንዳንድ ህገ መንግስታዊ መብቶችን የመገደብ አቅም ይኖረዋል ማለት ነው። ምን ማለት ነው ይሄ? አስቸኳይ ሁኔታው በጣም አስፈላጊ ከመሆኑ የተነሳ ህጋዊ የሆነ ህገ ወጥነትን ለመንግስት የስልጣን አካላት ይሰጣል ማለት ነው። ህጋዊ የሆነ ህገ መንግስታዊ መብቶችን የመጣስ ስልጣን ይሰጣል። ይሄ ኤክሰፕሽናል ወይም የልዩ ጊዜ ሁኔታ የሚፈጥረው ሁኔታ ነው ማለት ነው። እና በእኛ አገር አሁን የታወጀው አዋጅ የሚለው የዜጎቹን ደህንነትና ህገ መንግስታዊ ስርዓቱን ከአደጋ ለመጠበቅ ሲባል ነው የሚለው የተሰጠው ምክንያት። በተለይ ደግሞ አሁን ጊዜ አዋጅ ማስፈጸሚያው የኮማንድ ፖስቱ መመሪያን ስትናይ ውስጡ የተቀመጡት ነገሮች የሚያሳዩት በሀያ አንቀጾች የተቀመጡ ክልከላዎች አሉ። አክቹዋሊ ወደ ሰላሳ አንድ አንቀጾች ናቸው በጠቅላላ አሁን ክልከላዎች ማለት የተቀመጡት ነገሮች ክልከላዎቹ ወደ ሀያ አንቀጾች ናቸው። እነዚህን በሙሉ በዝርዝር በምናይበት ጊዜ አብዛኞቹ ሰዎች እንዳይገናኙ፣ እንዳይናገሩ፣ ወደ ሰልፍ እንዳይወጡ ተአቅበ እንዳያደርጉ አድማ እንዳያደርጉ፣ ለምሳሌ ከስራ መቅረት፣ ከትምህርት መቅረት፣ መንገዶችን መዝጋት እነዚህ ሁሉ ነገሮች ምንድን ናቸው ተብሎ የታየ እንደሆነ ወይም ምልክት ማሳየት፣ ልብስ መልበስ፣ የተለያዩ አርማዎችን ማየት። ልብስ መልበስ ስንል፣ ይቅርታ እንደው ግልጽ ለማድረግ ያህል ያልተፈቀዱ አልባሳት መልበስ ይላል። አዎ ያልተፈቀዱ አልባሳት ማለት ነው። ያው እሱኑ ለማለት ነው። እና እነዚህን ማድረግ የሚሉት ነገሮች ስናይ ምልክቶች ማሳየት የሚለው ለምሳሌ የተቃውሞ ምልክት ይሄ የኦሮሞ ተቃውሞ፣ የድምጻችን ይሰማ ልጆች ተቃውሞ የሚያሳዩት ምልክት እጅን አጣምሮ መቀመጥ፣ መቆም፣ እንደዚህ አይነት ማለት ነው። እነዚህን ማድረግ፣ መፈክሮችን ማድረግ፣ ሚዲያዎችን መከታተል፣ መከታተል ነው የሚለው አንዳንድ ሚዲያዎችን መከታተል፣ ማህበራዊ ድረገጾች በሞባይል ወዘተ፣ ቴክስት ማስተላለፍ እነዚህ ሁሉ ጥፋት እንደሆኑ እና የአስቸኳይ ጊዜ እርምጃ ሊወሰድባቸው የሚገባ ተግባራት እንደሆኑ ያስረዳል። እነዚህን ስናይ ምንድን ነው የሚያሳየው? በአጭር አገላለጽ ይህ አስቸኳይ ጊዜ አዋጅ ሊወስ- ሊያደርግ የፈለገው ነገር ተቃውሞውን መግታት ነው። እነዚህ ሁሉ ተግባራት በተቃውሞ ሂደት ውስጥ የታዩ ናቸው። ቀጥታ ለተቃውሞ ምላሽ የሚሆን ተቃውሞ የማድረግ ወንጀል ነው የሆነው ማለት ነው። አሁን በግልጽ ድሮም ቢሆን ተቃውሞ ማድረግ በሕገ መንግሥት የተጠበቀ ነገር ቢሆንም በተግባር መንግስት በተለይ ደግሞ በአማራና በኦሮሚያ የኮማንድ ፖስቱ እና የወታደራዊ አገዛዝ ከተጣለ ወዲህ ድሮም ቢሆን ፈጽሞ የተከለከለ ነገር ነው። ነገር ግን አሁን አሁን የተለየ ስልጣን የተሰጠው የጸጥታ ኃይል ነው የጸጥታ ኃይሎች የሚሉት እንዲያውም ሰፋ ተደርገዋል። ፖሊስ፣ ፌዴራል፣ ሰራዊቱ እና ሌሎችም የጸጥታ ኃይሎች ይላል። ምናልባት የሚመስለኝ የአካባቢ ሚሊሻ፣ የደህንነት ሰዎችንም ራሱ ይጠቀልላል። ግን ከዛ ያልተጠቀሱት የክልሎች ልዩ ኃይል የሚባሉ ኃይሎች አሉ። እነዚህንም ጨምሮ እነዚህ ኃይሎች የተለየ ስልጣን ተሰጥቷቸዋል። ለምሳሌ ለተወሰነ ጊዜ ማሰር ይችላሉ፣ ያለ ፍርድ ቤት ትዕዛዝ መበርበር ይችላሉ፣ መያዝ ይችላሉ፣ መጠየቅ፣ ማስቆም፣ መፈተሽ፣ መረጃ መጠየቅ ይችላሉ ይላል። ይሄ የተለየ ስልጣን አሁን ተሰጥቷቸዋል ማለት ነው እና ይሄ ሁሉ የሚያሳየው ነገር ፍጹም የኃይል አገዛዝ የነበረው ከህጋዊ አስተዳደር ወደ ኃይል አገዛዝ ሄዶ የነበረው ስርዓት አሁን ደግሞ ከኃይል አገዛዝ ወደ ለየለት የአፈና አገዛዝ መሸጋገሩን የሚያሳይ ብቻ ነው። ጋቢና ቪኦኤ። ያሳልፍ ነው። ቅዳሜ ከ250 በላይ ኢትዮጵያውያንና ኤርትራውያን የተሳተፉበት የአጭር ርቀት ሩጫና የእግር ጉዞ ተካሂዶ ነበር። የጥቅምት ወር በዓለም አቀፍ ደረጃ የጡት ካንሰር ወር በመባል ይታወሳል። ከተመሰረተ አራት ዓመታትን ያስቆጠረው አልፋ የጡት ካንሰር ህሙማን መርጃ ድርጅት በየአመቱ በቨርጂኒያ ሜሪላንድ ና ዋሽንግተን ዲሲ የሚኖሩ ኢትዮጵያውያንና ኤርትራውያን ነዋሪዎችን በማሳተፍ የድጋፍ ገንዘብ ያሰባስባል። ተሳታፊዎቹና ከስፖንሰሮች የሚገኘውን ገንዘብ በኤርትራና በኢትዮጵያ ለሚገኙ የካንሰር ህመምተኞችን ለመርዳት በተለይም ካንሰርን በመከላከል ዙሪያ ለሚደረገው ምርመራ ይረዳ ዘንድ የሕክምና መሳሪያን ለሁለቱም ሀገሮች ለመላክ ድርጅቱ ከፍተኛ ጥረት በማድረግ ላይ ይገኛል። ለዛሬ በስፍራው ተገኝቼ ያነጋገርኳቸውን የተወሰኑ ተሳታፊዎችን እናድምጥ። ከተመሰረተ አራት ዓመታትን ያስቆጠረው አልፋ የጡት ካንሰር ህሙማንን መርቻ ድርጅት በየአመቱ በጥቅምት ወር የቨርጂኒያ ሜሪላንድና የዋሽንግተን ዲሲ ነዋሪዎችን የሚያሳትፍ የአጭር ርቀት ሩጫና የእግር ጉዞ ያዘጋጃል። በየአመቱ በሚዘጋጀው በዚህ የእግር ጉዞና አጭር ርቀት ሩጫ ከተሳታፊዎችና ድጋፍ ከሚያደርጉ ድርጅቶች የሚገኘው ገንዘብ በኤርትራና በኢትዮጵያ ለሚገኙ የካንሰር ህመምተኞች እርዳታ ይውላል። በተለይም ካንሰርን ለማወቅና ለመከላከል ለሚደረገው ምርመራ ይረዳ ዘንድ የሕክምና መሳሪያን ለሁለቱም ሀገሮች ለማስገባት ከፍተኛ ጥረት በማድረግ ላይ ይገኛል። በዩናይትድ ስቴትስም የሚገኙ ለተለያዩ የካንሰር ህመምተኞች የሚያስፈልጋቸውን የየዕለት ጥቃቅን ወጪ በመሸፈን ድርጅቱ የበኩሉን አስተዋጽኦ በማድረግ ላይ ይገኛል። ቬሮኒካ ሙሴ የጡት ካንሰርን በመከላከልና መረጃን በማዳረስ በመንቀሳቀስ ላይ የሚገኘው አልፋ በመባል የሚታወቀው ድርጅት መስራችና ስራ አስኪያጅ ናት። ዛሬ በኦክቶበር በፕሬስ ካንሰር አዌርነስ ምክንያት በማድረግ ለአራተኛ ጊዜ የእግር ጉዞ አካሄደናል። ይህንንም ጉዞ ለማካሄድ በርከት ያሉ ስፖንሰሮች አግኝተን በብዙ ወጣቶች ቮለንቲር ታግዘን ዛሬም እንደገና ለአራተኛ አመት ይህንን ፕሮግራም ለማዘጋጀት በቅተናል። አምና ደግሞ በሰበሰብ ነው ሲኖር ቃል በገባ ነው መሰረት በዚህ በሽታ የተጠቁ እህቶቻችንና ወንድሞቻችንን ከዚሁ ከራሳችን ምሳሌ ከሚባለው የሰፖርት ግሩፕ ለሁለት እህቶቻችን ከዛ ውጭም ላሉ ኢንሹራንስ ከቨር ለማያረግላቸው፣ ለአንዳንድ ለግል ጉዳዮች፣ ለግሮሰሪ፣ ለመሳሰሉት ነገሮች የገንዘብ እርዳታ አድርገናል። በዚህ ደግሞ በዚህ አመት ጎላችን ወደ 20 ሺህ ለመሰብሰብ አላማ አለን። ይሄ ደግሞ ከዛሬ ሁለት አመት ጋር ካለው ብራችን ጋር አድርገን የሞሞግራም ወደ ኢትዮጵያና ወደ ኤርትራ ለመላክ ዝግጅት ላይ ነን። እንዲሁም ራድ ኤድ ከሚባል ድርጅት ጋር ተባብረን እየሰራን ያለ ነው ከነሱም እርዳታ አግኝተን ከዚህም ከተሰበሰበው ገንዘብ አድርገን ማሞግራፍ ምክንያቱም የማሞግራፍ መሽን በጣም ውድ ነው እና ይህንን ይሄ ስራ እያካሄድን ነው። በዚህ ኛው በአራተኛው ወቅ እርግጠኛንን ሰብስበን አሟልተን ይሄን ደግሞ ለማድረግ ትልቅ አላማ አለን። ነዋሪነቷ በአሌክሳንድሪያ ቨርጂኒያ የሆነው ኤርትራዊቷ አርሴማ ፍሳ ሲሆን የጡት ካንሰር ሕመምተኞችን ለመደገፍ በሚደረገው ዝግጅት በማስተባበር የሚሳተፉት ወጣት አንስቶች መካከል አንዷ ናት። ይህንን አራት አመት አርጌ ያለው እስከሆነስ እስከማገዝ ቫለንቲር ነው ማረገው ለኢትዮጵያም ለኤርትራም ላሉተው ለማስረዳት ለፕሬስ ካንሰር ለማስተማር ነው የምንፈልገው። ያገኛለው ያዋጣ ነውን ደግሞ ወደ ሁለቱም ሀገሮች እንልካለን። ፊፊ አብርሃም በአሌክሳንድሪያ ቨርጂኒያ ነዋሪ ናት። ባለቤቷንና ወላጅ አባቷን በካንሰር ህመም ምክንያት አጥታለች። በብሬስት ካንሰር ብቻ ሳይሆን በሌላም ካንሰር ባለቤቴን ስላጣሙኝ ለካንሰር በጣም ሰንሲቲቭ ይሰማኛል። ብዙ ጓደኞቼ በካንሰር ሞተዋል። ብሬስ ካንሰር ብቻ አይደለም፣ ሌላም ብዙ ካንሰር አለ። በዛ ምክንያት አሁን ይህንን ዋክስ አረግ ደስ እያለኝ ነው። ፕራድ ማይሰልፍ አይደረት ባለቤቴንም ሳጣ ማንም ሰው በማያውቅበት ጊዜ ዛሬ 15 ዓመት ነው ያጣሁት። በ30 ዓመቴ በጣም አዝኜ ነበር። አሁን ደግሞ ይሄ አዌርነስ ለእኔ በጣም ደስ ብሎኛል እና ርሊ ዲቴክሽን ምንንም እያስተዋወቃቸው ስለሆነ በጣም አም ሀፒ ያስፈልገዋል። የኢትዮጵያ ሕዝብ አይኖ አባቴንም በካንሰር ነው ያጣሁት፣ በማውት ካንሰር ነው ያጣሁት። አባቴንም ያው በሲጋራ አዌርነስ ያስፈልገናል። ሲጋራ ጥሩ እንዳልሆነ ርሊ ዲቴክሽን እንዳለች ዶክተሯ፣ ኢትዮጵያም ደግሞ ማሞግራም ያስፈልጋል። አባቴ በካንሰር በታመምበት ጊዜ ሕክምና አቶ ኢንዲያ ሄዶ ነው የታከመው። ኢንዲያም ሄዶ ታክሞ ሲመጣ በጣም ተበላሽቶ ነው የመጣው እና ሞተ። በሱም ስላለ የኢትዮጵያ ህዝብ እርዳታ ያስፈልገዋል። ናሞሊንግ ቱ ሀልፕ ኒ ወይ አይ ካን አሁንም ሰፖርት አድርግ ያለው ካምፓኒና የባለቤቴ ሆም ኬር ነው። ከኤርትራ ወደ ዩናይትድ ስቴትስ ለረፍት የመጡ አንዲት ኤርትራዊ እናት ተሳታፊ ማግኝቻ፣ አነጋገርኩ ነበር። ስንት ጊዜ ሆኖት ከመጡ? ወደዱት? እንግዲህ ዛሬ የእግር ጉዞና የሩጫ ዝግጅት ተዘጋጅቷል። በአልፋ እርስዎ ደግሞ ተሳትፈዋል። ይኸው ካኒቴራውንም ለብሰዋል። ሮጡ ሮጠዋል ወይስ ሮጡ? እሺ ስለዚህ የተሳተፉ ነው። ያቅሞተን ያህል ማለት ነው። ወንድሜ ልጅ ናት ያለችው እዚህ እንደዚህ ላጋጣሚ ስላለ ሰዋጋ ለመጠየቅ ቻኖ ከኒውዮርክ ወደ ኬንያ እዚህ ዛኝ መታ ነው። እሺ ቆንጆ ነው። በጣም ደስ ስላላችሁ ተባበራችሁ፣ እንደዚህ ሞራል መስጠታችሁ በጣም ደስ ይላል። እግዚአብሔር ይመስገን። ለነዛ ለታመሙ እናንተ ደግሞ እንደዚህ ብርታት እየሰጣችሁ በጣም ጥሩ ነው። በኤርትራ ብዙ ህመምተኞች አይተዋል። እንደው ያጋጠመው ይህን ያህል አይደለም። ግን አለ መኖር ያው ያለ ነው። በዓለም ደረጃ የመጣ በሽታ አይደለም፣ በእግዚአብሔር የወረደብን ነው። እና የለም ለማለት አይቻልም፣ ግን ነው ይሄን ያህል ብዙ ያሰጋ ብዙ የሚሰቃይ ሰው የለም። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። መልካም ቀን። መልካም ቀን። በጣም ይገርማል። መስታወት ጋቢና ፕሮግራማችን ከተጀመረ እንግዲህ አንድ አመት ሊሞላው ነው። ያለፈው አመት ይህንን ፕሮግራም ሰርተሹ ነበር። አሁን ሁለተኛ ጊዜ ስትሰሪው ነው። አዎ፣ ባለፈው አመትም እንደዚሁ በአሌክሳንድሪያ ቨርጂኒያ የሩጫና የእግር ጉዞ ተካሂዶ ነበረ። ባለፈው አመት በርካታ ሰዎች ነበሩ። ከባለፈው አመት የማይተናነስ ነው ዘንድሮም ወደ ከ250 ሰው በላይ የተሳተፈው። ይህንን ፕሮግራም በጣም የተለየ የሚያደርገው ደግሞ ምንድን ነው? ኢትዮጵያውያንና ኤርትራውያን በጋራ የ የቆሙት አንድ አላማ ይዘው የቆሙት አብረውም የሚገናኙበትም ትልቁ መድረክ ይሄ ነው። አሁን በዚህ አካባቢ በሶስቱ ከተሞች በቨርጂኒያ በሜሪላንድና በዋሽንግተን ዲሲ ማለት ነው። በጣም ደስ ይላል። አዎ መንፈሱም ደግሞ በጣም ደስ የሚል። አዎ እንግዲህ አዎ በጡት ካንሰር ላይ ያለው መረጃ በተለይ በኤርትራና በኢትዮጵያ በሁለቱም ሀገሮች በቂ አይደለም። ሴቶች፣ ወንዶችም ቢሆኑ የወንድም የጡት ካንሰር አለ ሲባል ሰምቻለሁ እና በመፈተሽ ራስን ይጀምራል። ቶሎ ከተገኘ ቶሎ እንዳለባቸው ሰዎች ካወቁ በሕክምና ህመማቸው ማገገም ይችላሉ መዳንም ይችላሉ። ቶሎ ግን ካልተገኘ ቆይቶ ከሆነ የመዳን ተስፋቸው ትንሽ እንትን ይላል ና ይህንን ነገር ለማበረታታት መሳሪያዎችን ገዝቶ ለመላክ ገንዘብ በማሰባሰብ ነው ይህንን እየሰሩ ያሉት እና በጣም ደስ የሚል ነገ ደግሞ አለኝ። ከዚሁ ከአሜሪካውያንም የተሳተፉ አሉ እንዲሁ ታመው የዳኑ የሆኑ አሜሪካውያን ያገኘኋቸው አሉ። ሌሎችም እንደዚሁ በህመም ላይ የሚገኙ በጡት ካንሰር ያነጋገርኳቸው አሉ። ነገ ደግሞ እነሱን ይዤ ቀርባለሁ። ስለዚህ እኔ ደግሞ በሙዚቃ ላጅባችሁ። ጀስት ስታንድ አፕ ይሰኛል የሙዚቃው መጠሪያ። ለዚሁ ለብረስ ካንሰር ለጡት ካንሰር የተዘመ ሙዚቃ ነው።

በዓለም ዙሪያ እንግዲህ በጣም የታወቁ ሴት ሙዚቀኞች ጀስት ስታንድ አፕ ወይም ዶን ጊቭ አፕ የተሰኘውን እንደዚህ ለጡት ካንሰር ያዜሙትን ሙዚቃ ነበር። ጋናመሰግናለን ሽራፊ ጋቢና ቪኦኤ ፕሮግራማችን ነው የምታደምጡት። ወደሚቀጥለው ወደ ናጠናቀሮ ዘገባ ስንሄድ የመና ጅቡቲ ውስጥ የተቀሰቀሰ የስደተኞች ና የፍልሰተኞች ቀውስ አፍሪካ ቀንድ ዙሪያ ከባድ እድምታ እየፈጠረ ነው ሲል ዓለም አቀፍ የፍልሰተኞች ድርጅት አይ አስጠነቀቀ። ሊዛ ሽላይን የቪኦኤ ሲያደርግ ለቪኦኤ ከጀኔቫ ያጠናቀረችው ዘገባ ቆንጭት ታዬ ታቀርበዋለች። በየወሩ ቁጥራቸው አስር ሺህ የሚደርስ ፍልሰተኞች የሚበዙት ኢትዮጵያውያን የሆኑ በከባድ ሀሩር በሚንገበገበው በረሃ ረጅም ጉዞ ኳት ነው ጅቡቲ ይደርሳሉ። ከዚያም ስራ ፍለጋ በግጭት በምትታመሰው የመን አድርገው ወደ ሳውዲ አረቢያ ያመራሉ። የሚበዙት ወጣት ወንዶች መሆናቸውን አይኦኤም ይናገራል። ወደ 30 ከመቶ ብቻቸውን ያሉ ልጆች ናቸው። የ11 ዓመት ልጆችም አሉባቸው። ሴቶችና ህጻናት ደግሞ በጣም ጥቂት መሆናቸውን ነው አይኦኤም የገለጸው። ጄፍሪ ላቦዊትስ የምስራቅ አፍሪቃና የአፍሪካ ቀንድ የአይኦኤም ስራ አስኪያጅ ናቸው። ከጅቡቲ ኦቤክ ከተማ በቴሌፎን በሰጡት ቃል እንዳሉት ብዙ ሴቶች የማይታዩበት ምክንያቱ በድብቅ አሸጋጋሪዎቹ ሴቶቹን በመኪና እየጫኑ በቤት ሰራተኝነት ሊያስቀጥሩ ወደ ሳኡዲ ስለሚያግዟቸው ነው። ይበልጡን በድብቅና በተደራጀ መንገድ እያካሄዱት ነው። የማናያቸው በዚያ ምክንያት ነው። በዚያው መጠን ደግሞ ደህንነታቸውን በተመለከተ ምን እየተፈጸመ እንደሆነ አንዳችም የምናውቀው ነገር የለም። የመን ኢትዮጵያውያኑን ፍልሰተኞች በቅርቡ ወደ ጅቡቲ በግድ መመለስ ጀምራለች። በጥቂት ጊዜ ውስጥ ብዙ ሺዎቹን ሳታባርር አትቀርም። እንደ ጅቡቲ ላለ ትንሽ ሀገር ይህ በጣም አሳሳቢ እንደሚሆን ነው ላቮዊትስ የሚናገሩት። የመንም በአሁኑ ወቅት የምናየው በመንግስት ቁጥጥር ስር ባሉት አካባቢዎች በስር ላይ ላሉ አራት ሺህ የሚሆኑ ሰዎች በአስቸኳይ ምግብና ሌላ እርዳታ እንድናቀርብ እየጠየቁን ነው። በህብረቱ ኃይሎች እጅ ባሉት አካባቢዎች ደግሞ እንደምንሰማው ለማባረር ያዘጋጇቸው ብዙ ሺህ ሰዎች ሳይኖሩ አይቀሩም፣ አናውቅም። አይኦኤም እንዲህ በገዘፈ አሃዝ መጥቶ የሚፈሰውን ፍልሰተኛ ለማስተናገድ አቅም አይኖረውም፣ ያሉት ሚስተር ላቦዊትስ ድርጅታቸው የሚያካሂደው የፍልሰተኛ ማሸጋገሪያ ማዕከል ኦቦክ ላይ ከጅቡቲ አገር አስተዳደር ሚኒስቴር ጋር ሆኖ በአንድ ጊዜ ግፋ ቢል አንድ መቶ ተመላሾችን ማስተናገድ ቢችል ነው ብለዋል። በአሁኑ ጊዜ ማዕከሉ ከ ስድስት መቶ እስከ ሰባት መቶ የሚደርሱ የሚሄዱበት ያጡ ኢትዮጵያውያንን እንዳስጠለለም ተናግረዋል። ሀገሪቱ በቅርቡ ብዛት ያለው ፍልሰተኛ ተዘርግፎባት ከባድ ሰብአዊ ቀውስ ውስጥ ልትወድቅ እንደምትችል የአይኦኤም ባለስልጣን ተናግረዋል። ይባስ ብሎ ደግሞ ኢትዮጵያውያኑ ፍልሰተኞች አብዛኞቹ የመታወቂያ ሰነድ ስለሌላቸውና

with እንግዲህ ዛሬ ሄኖክ እና ጽዮን የሉም እና ሱራፌል ነን በማስተንግዶ ላይ ያለ ነው። ሱራፌል ደግሞ ያው እንደምታውቁት በሙዚቃ በጣም የተሙላ ላይብራሪ ነው፣ የሙዚቃ ተንቀሳቃሽ የሙዚቃ ላይብራሪ። ስለዚህ አንድ ሙዚቃ አለኝ እያለ ነው። ለመሰናበቻ ፕሮግራማችንም ወደ መገባደዱ እየደረስን ነው። እንግዲህ መሰናበቻ ሙዚቃ ያዘጋጀኸው ምንድን ነው? መሰናበቻ ሙዚቃ ያዘጋጀሁት እንግዲህ ጨመረ ይላል። ብዙ ነገር ጨምሯል ነው መሰለኝም። ከሙዚቃ ያገኙታል ኑሮ ላይ ነው ጨመረ። ያዳምጡትና ራሳቸው አስተያየቶቻቸውን ሊሰጡን ይችላሉ። ማን ነው ድምጻዊው? ያሬድ ነጉ ይባላል። አዲስ ሙዚቀኛ ነው። ከዚህ በፊት የመርካቶ አራዳ ወይም ሁሉም ሀገር የሚል ሙዚቃዎች ይታወቃል። ደግሞ ተወዛዋጅ ነው እና የሚሰራቸው ሙዚቃዎች ላይ፣ ቪዲዮቹ ላይ በዳንስ የታጀበ ነው እና በጣም ደስ ይላል። ይህ ሙዚቃ በጣም ደስ ይላል። ያድምጡት እስቲ። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ሱራፌል በጣም እናመሰግናለን። ስላዳመጣችሁ እንዲሁም ስለሰጣችሁን አስተያየት በሙሉ የልብ ምስጋናችን ይድረሳችሁ። እንዲሁ ደግሞ በፌስቡክ ቪኦኤ አማሃሪክ ላይ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን ማድረስ አታቆሙ። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነውን የመስታወት አድራጋውና ሱራፌል ሽፍራ ወይም ዲጄ ፋሱ ከዝግጅታችንን ሲያቀናብርልን ከቆየው ከሞክቢል ያበሮ ጋር በመሆን ነው። ጉዟቸው የሰመረ ይሁን እያልን እንሰናብታለን። መልካም ምሽት።